This America, yeah, the America Radio. Taberno. The Ethiopian government has elaborated a roadmap for inclusive dialogue to resolve the Tigray crisis and ensure lasting peace and stability in the region. የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል። የኢትዮጵያ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ድምፅ ነው የሰማችሁት በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረጉት ውይይት ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በሕዝብ የተመረጠ ሕጋዊ መንግሥት ወደ ቦታው ተመልሷል ሲል በህወሓት የሚመራው የትግራይ መንግሥት ገልጧል። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔቱ የትንታኔ ክፍል ይቀርባል። ጤና ይስጥልኝ እንደምን አመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሰኔ 25 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። እንመጣለን አሁን የሰዓቱን የዓለም ዜና እንደምናመሻቸው፣ አድማጮች የዓለም ዜናውን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ኃላፊነት ወስዶ ተደራሽ ለማድረግ እንደሚቸገር አስታውቋል። ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባካሄደው ውይይት ለእርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነቱን እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ተጠቁሟል። ከዜ ድልድይ መሰበሩንም የውጭ ጉዳይ ሚኒስቴር አረጋግጧል። ከዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስትር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። በምሽቱ አብይ ርዕስ የሚቀርበው ዘገባ ዝርዝሩን ይዟል። በትግራይ ክልል ለስምንት ወራት ሲካሄድ ከቆየው ጦርነት በኋላ የኢትዮጵያ መንግስት በሳምንቱ መጀመሪያ ላይ የተናጠል ተኩስ አቁም አውጆ ሰራዊቱን አስወጥቷል። በሌላ በኩል ዓለም አቀፍ ተቋማት የረድኤት አገልግሎትን ወደ ክልሉ ለማድረስ መቸገራቸውን እየገለጹ መሆኑን አስመልክታ የአሜሪካ ድምጿ ማርጋሬት በሽር ያጠናቀረችውን ዘገባ ሄደን ገረመው ታቀርበዋለች። ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም ሲስተም አስታውቋል የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው ተቃውሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል በትግራይ ስድስት ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ አምስት ሚሊዮኑ የአስቸኳይ ጊዜ የምግብ እርዳታ ይሻሉ የዩናይትድ ስቴትስ የእርዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ አንድ ሚሊዮን የሚጠጋ ህዝብ ረሀብ ተጋርጦበታል እርዳታችን ከፍ ማለት አለበት ሲሉ አሳስበዋል የተባበሩት መንግስታት ቃል አቀባይ ማክሰኞ እለት በትግራይ ነገሮች ሁሉ አስኪና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ አድግራት አድዋ አክሱም እና ሺሬ መረጋጋት ቢኖርም በደቡባዊ ና በሰሜናዊ ምዕራብ የትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክሎም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል፣ ሲሉ አስታውቋል። በሌላ በኩል በዚህ በዋሽንግተን በውድሮ ዊልሰን ዓለም አቀፍ ማዕከል አጥኚና የፖለቲካ ተመራማሪ የሆኑት ማሪና ኦታዌ የተናጥል የተኩስ አቁሙ ግጭቱን ያቆመዋል ብለው እንደማያምኑ ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትና እለት በእርግጠኝነት ስብሰባው ይኖራል ብለዋል። በሌላ በኩል የተከዜ ድልድይን በተመለከተ የኢትዮጵያ የአስቸኳይ ጊዜ አዋጅ ማጣሪያ የፌስቡክ ገጽ መግለጫ ያወጣ ሲሆን በመግለጫውም ላይ የትግራይ አርሶ አደሮች የመኸር ግብርና እንዲያከናውኑ ለመደገፍ የወጣው የሰብአዊ የተኩስ አቁም ስምምነቱን ውድቅ ያደረገው ህወሀት ሆነ ብሎ ወደ ክልሉ የሚወስደውን የእርዳታ መስመር ለመገደብ የተከዜ ድልድይን አፍርሷል ሲል አስታውቋል። ለማርጋሬት በሽር ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለው። ወደ ኮቪድ-19 ዜና ስንሻገር የዓለም የጤና ድርጅት አፍሪካን በሶስተኛ ዙር ከባድ የሆነ የኮቪድ-19 ወረርሽኝ ማዕበል ተደቅኖባታል ሲል በትናንትናው ዕለት አስታወቀ። ለዚህም በዋናነት በአህጉሪቱ አዳዲስ እና በፍጥነት የሚዛመቱ የቫይረሱ ዝርያዎች እየተስፋፉ በመሆናቸው መሆኑን በምክንያትነት አንስቷል። የዓለም የጤና ድርጅት የአፍሪካ ዳይሬክተር ዶክተር ማታሽዲሶ ሞኤቲ ላለፉት ስድስት ተከታታይ ሳምንታት በአፍሪካ የአዲሱ ቫይረስ ተጠቂዎች ቁጥር በ25 በመቶ ጨምሯል ያሉ ሲሆን አክለውም የሚሞቱት ሰዎች ቁጥርም በ38 ሀገራት በ15 በመቶ እንደጨመረ ተናግረዋል። ዳይሬክተሯ አዳዲሶቹ የቫይረሱ ዝርያዎች በአፍሪካ ስጋቱን ወደ ሌላ ደረጃ አድርሰውታል ብለዋል። ቫይረሱ ከጨመረባቸው 14 የአፍሪካ ሀገሮች መካከል 12 የሚሆኑቱ አስቀድሞ ህንድ ላይ የታየው ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ያሰጋቸዋል ብለዋል። አንጻሩ አልፋና ቤታ የተሰኙት ዝርያዎች ጥናቱ ከተደረገባቸው 32 ሀገሮች በ27ቱ እንደተገኙ ነው የገለጹት። እስካሁን ድረስም በአፍሪካ ክትባቱን የወሰዱ ሰዎች አንድ ከመቶ ብቻ ናቸው ብለዋል። ይሄ አሃዝ በዓለም አቀፍ ደረጃ ክትባቱን ከወሰዱ 11 በመቶ ሰዎችና በዩናይትድ ስቴትስ እንዲሁም በብሪታንያ ከተከተቡት 46 በመቶ የሚሆኑ ሰዎች ጋር በንጽጽር የተወሰደ ነው። የአፍሪካ ህብረት የክትባት አቅርቦት መልእክተኛ ስትራይቭ ማቢዮዋ የአውሮፓና የዓለም አቀፍ አቅራቢዎች በገቡት ቃል መሰረት ክትባቱን ባለመቅረባቸው ቅሬታቸውን ገልጸዋል። ማቢዩዋ የአውሮፓ ህብረት የክትባት ማምረቻ ፋብሪካዎች አሉት። የክትባት የማምረቻ ማዕከላቱም በመላው አውሮፓ የሚገኙ ናቸው። ነገር ግን አንዲት ጠብታ ክትባት እንኳን ወደ አፍሪካ አላኩም ሲሉ አውሮፓ ለአፍሪካ ክትባት ለመሸጥ የገባችውን ቃል እንዳላከበረች ገልጸዋል። ለአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል የአፍሪካ ሲዲሲ ዲሬክተር ጆን ሌካን ጋንሶንግ በበኩላቸው የዓለም የጤና ድርጅት በኮቫክስ አማካይነት 700 ሚሊዮን ክትባቶችን ለአፍሪካ ለመላክ ቃል ቢያስገባም እስካሁን ድረስ ግን ወደ አህጉሪቱ የገባው 65 ሚሊዮን ክትባት ብቻ ነው ብለዋል። ይህ በዚህ እንዳለም የዓለም የጤና ድርጅት የኮቪድ-19 ወረርሽኝ አነሳስም በተመለከተ የሚያካሂደውን የክትትል ስራ ቀጣይ ምዕራፍ እያዘጋጀ መሆኑ ተገልጿል። ይሁን እንጂ ድርጅቱ ጉዳዩን ለመመርመር ተነሳሽነቱም የለውም፣ መመርመርም የለበትም የሚሉት ሳይንቲስቶች ቁጥር እየጨመረ መጥቷል። መካከላቸው አንዳንዶቹ ከዓለም የጤና ድርጅት ጋር ጠንካራ ትስስር ያላቸው የሆኑ በርካታ ኤክስፐርቶች ዩናይትድ ስቴትስ እና በቻይና መካከል ያለው የፖለቲካ ውጥረት ድርጅቱ ጉዳዩን መርምሮ ተአማኒ መልስ ለማግኘት እንዳይችል ያደርገዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ የማዕከላዊ አፍሪካ ሪፐብሊክን የጦር ሰራዊት ፖሊስና፣ ሌሎችም ጸጥታ አስከባሪ ኃይሎችን የሚያሰለጥኑ ስድስት መቶ ወታደራዊ አሰልጣኞች በቅርቡ ወደዛች ሀገር መላኳን የሩሲያ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። ሮይተርስ ባለፈው ማክሰኞ እጁ የገባው የተባበሩት መንግስታት ድርጅት ሪፖርት የሩሲያ ወታደራዊ አሰልጣኞች ከሀገሪቱ ወታደሮች ጋር ሆነው ሲቪሎች ላይ ያልተመጣጠነ ኃይል ተጠቅመዋል፣ በዘፈቀደ ግድያ አድርሰዋል፣ ትምህርት ቤቶችን ወረዋል፣ መጠነ ሰፊ ዝርፊያን በመፈጸም የሚወነጅል መሆኑን ጠቅሷል። ክሬምሊን የሩሲያ አሰልጣኞች በግድያም ይሁን በዝርፊያ አልተሳተፉም ሲል አስተባብለዋል። ሞስኮ 600 ወታደራዊ አሰልጣኞች ወደ ማዕከላዊ አፍሪካ ሪፐብሊክ መላኳን ለመንግስታቱ ድርጅት የጸጥታ ምክር ቤት ያስታወቀች መሆኑን ዛሬ የውጭ ጉዳይ ሚኒስቴሯ ባወጣው መግለጫ አስታውቋል። የተላኩት መቼ እንደሆነ ግን በውል አልገለጸም። አራት ነጥብ ሰባት ሚሊዮን ሕዝብ ያላትና በወርቅና ባልማዝ ሀብት የከበረችው ማዕከላዊ አፍሪካ ሪፐብሊክ ጥብጥ እየታመሰች ነው የምትገኘው። ሞስኮም በዚያች ሀገር 300 የሚሆኑ ወታደሮች ያሏትን ፈረንሳይን እየተገዳደረች እንደምትገኝ ተገልጿል። የዩናይትድ ስቴትስ ኃይሎች አፍጋኒስታን ከሚገኘው ዋናው የጦር ሰፈራቸው ከባግራም ጠቅልለው መውጣታቸው ተዘግበዋል። የጦር ሰፈሩን ለአፍጋኒስታን ብሔራዊ የጸጥታ ኃይሎች አስረክበው መውጣታቸውን አንድ የመከላከያ ሚኒስቴር ባለስልጣን ለቪኦኤ አረጋግጠዋል። ከካቡል 60 ኪሎ ሜትር ርቀት ላይ የሚገኘው ባግራም የጦር ሰፈር ላለፉት 20 ዓመታት ገደማ ዩናይትድ ስቴትስ ታሊባንን ከስልጣን ለማስወገድ እንዲሁም በመስከረም አንዱ የሽብር ጥቃት በሺዎች የተቆጠሩ አሜሪካውያን ላይ ግድያ በመፈጸም ተጠያቂዎቹን የአልቃይዳን አሸባሪዎች ለመደምሰስ ስታካሄድ በቆየችው ትግል የባግራሙ የአየር ኃይል ሰፈር ዋና ሰፈሯ ሆኖ ቆይቷል። ዛሬ የአፍጋኒስታን የመከላከያ ሚኒስቴር ቃል አቀባይ የውጭ ወታደሮች በሙሉ ከባግራም ወጥተዋል ሲሉ አረጋግጠዋል። በመጨረሻም በዩናይትድ ስቴትስ በፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር ዘመን የመከላከያ ሚኒስትር የነበሩት ዶናልድ ረምስፌልድ ከዚህ ዓለም በሞት ተለዩ። እንደ አውሮፓውያን አቆጣጠር በ2003 ዓ ም በዩናይትድ ስቴትስ መሪነት በኢራቅ ላይ የተከፈተውን ወረራ በዋናነት ይቆጣጠሩ የነበሩት የቀድሞው የመከላከያ ሚኒስትር ባለፈው ማክሰኞ በ88 ዓመታቸው ኒው ሜክሲኮ ክፍለ ግዛት በሚገኘው መኖሪያ ቤታቸው አልቲፕል ማየሎማ በሚባለው የነጭ የደም ሴሎችን የሚያጠቃ ካንሰር ምክንያት ማረፋቸውን ቃል አቀባዩ ገልጸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ቆንጂ ይታየን፣ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራት። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው አርብ ሰኔ 25 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ለመመለስ ኃላፊነት ወስዶ ተደራሽነት ለማድረግ እንደሚቸገር ገለጠ። ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረገው ውይይት ለእርዳታ አቅርቦት እንዲሁም መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቅድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነት እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ነው የተጠቆመው። የተከዘ የድልድይ መሰበሩንም የውጭ ጉዳይ ሚኒስቴር ማረጋገጡን ይፋ አድርጓል። ከዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስትር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ነው የተናገሩት። ለዝርዝሩ ኬኔዲ አባተ የኢትዮጵያ መንግስት ተኩስ በማቆም ሰራዊቱን ከትግራይ ክልል ለማስወጣት የወሰነበትን ምክንያት በተመለከተ የውጭ ጉዳይ ሚኒስቴር አዲስ አበባ ለሚገኙ የበርካታ ሀገራት አምባሳደሮች፣ ዲፕሎማቶች ዲፕሎማቶችና የተባበሩት መንግስታት ተቋማት ተወካዮች ዛሬ ገለጻ አድርጓል። በትግራይ ክልል አሁን ላይ ለሀገራዊ ደህንነት የሚያሰጋ ሁኔታ የለም ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት ያልተገደበ የእርዳታ ተደራሽነት እንዲኖር ለቀጣዩ የግብርና ስራ ምቹ ሁኔታ እንዲፈጠር፣ እንዲሁም በውጊያው የሰዎች ሞትና የንብረት ውድመት ለመቀነስ በሚል ተኩስ ስለማቆሙና ሰራዊቱን ስለማስወጣቱ አብራርተዋል። መንግስት በክልሉ ከፍተኛውን ሰብአዊ ድጋፍ ማድረጉንና በአሁኑ ወቅትም የግብርና ግብአቶችን ማቅረቡንም ማስታውሰው። ከቀናት በፊት ጠቅላይ ሚኒስትር አቢይ አህመድ ያደረጉት ንግግር በተዛባ መልኩ መተርጎሙን ተናግረዋል። ጠቅላይ ሚኒስትሩ ከቀናት በፊት ለሚዲያው የተናገሩትን በተመለከተ በማኅበራዊ ሚዲያ የሚሰራጩ የተዛቡና የተሳሳቱ መረጃዎች መኖራቸውን አውቀናል። ሰብአዊ ተደራሽነትን በመከልከል እና ረሃብን እንደ ጦር መሳሪያ በመጠቀም የትግራይን ህዝብ ለማፈን እየሞከርን እንደሆነ የሚነገረው ተቀባይነት የሌለው ነገር ነው። በፍጹም ይህን የምናደርግበት ምክንያት የለም። እነርሱም የኛ ህዝብ ናቸው። ከአስቸጋሪ ሁኔታ እነርሱን ለማውጣት እያንዳንዱን አቅማችንን እንጠቀማለን። ይህ ግዴታችንም ነው ነው ያሉት። በክልሉ ለተፈጸሙ የሰብአዊ መብት ጥሰቶችና መሰል ወንጀሎች ተጠያቂነትን ለማስፈን መንግስታቸው እንደሚሰራም አቶ ደመቀ ተናግረዋል። ምርጫው በስኬት መጠናቀቁን ተከትሎ ጠንካራ አንድነቷ የተጠበቀና ዴሞክራሲያዊ ሀገር ለመገንባት ጥረቶች መጀመራቸውንም የገለጹት አቶ ደመቀ የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። የህወሀት የበታች ሹማምንትም በውይይቱ ይሳተፋሉ ተብለው ከሚጠበቁ አካላት መካከል ናቸው። የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል። ይህ የውይይት ሂደት ህጋዊ የሆኑ ተቃዋሚ ፓርቲዎችን ሰላማዊ መንገድን ለመከተል ዝግጁነት ያሳዩ የህወሀት የበታች ሹማምንት የሆኑ አባላትን፣ የቢዝነስና የሲቪል ማህበረሰብ ድርጅቶችን እንዲሁም ሽማግሌዎችንና ሌሎች ታዋቂ ሰዎችን እንደሚያካትት ይጠበቃል ነው ያሉት። አቶ ደመቀ ያደረጉትን ገለጻ ተከትሎ የሚዲያ አካላት ባልተገኙበት በዝግ ውይይት ተካሂዷል። የውይይቱ ተሳታፊ የነበሩት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከውይይቱ በኋላ ለጋዜጠኞች እንዳሉት የዲፕሎማቲክ ማህበረሰብ አባላቱ በቀጣይነት እርዳታ ከማድረስ ጋር በተያያዘ ያላቸውን ስጋቶችና ጥያቄዎች አንስተዋል። በጥያቄ መልክ ከተነሱ ነጥቦች መካከል የባንክ የመብራትና የስልክ አገልግሎት ተደራሽነት የሚገኙ ሲሆን መንግስት ኃላፊነት ወስዶ እነዚህን አገልግሎቶች ተደራሽ ለማድረግ እንደሚቸገር አምባሳደር ሬድዋን ገልጸዋል። ጥያቄ ያነሱት የባንክ የቴሌኮሙኒኬሽን ሰርቪስን በተመለከተ ነው። የራሳቸውን መሳሪያ ይዘው መገልገል ይችላሉ። ነገር ግን ባንክን በተመለከተ ሰራተኛን አስገብተህ ገንዘብን አስገብተህ አንቀሳቀስ ለማለት መንግስት ስልጣን የለውም። ባንኮች ለትርፍ ነው የሚሰሩት፣ ሰርቪስ ነው የሚሰጡት። በዚህም ምክንያት ሪስክ ዋስትና ተገብቶላቸው ካልሆነ በስተቀረ ሪስክ ወስደው ግጭት ያለበት ቦታ ላይ አይሄዱም። ፈቃደኛ የሆነ የሚሰራ ባንክ አለ፣ መንግስት ያበረታታል፣ ፋሲሊቴት ያደርጋል ነገር ግን ተገድዶ ይሄኛው ባንክ መቀሌ ስራ፣ ይሄኛው ደግሞ አትስራ የሚባል ትእዛዝ ለመስጠት እሱን ማድረግ እንቸገራለን። እሱ እንዲገነዘቡ ነው። ሁለተኛው የቴሌም በተመለከተ ባለፈው በግጭቱ ጊዜ ህዋት ሲወጣ አፈራርሶ ተሄደ ማአት የቴሌኮም መሳሪያ ነው የነበረው ለነዋሪው መብራት ለመቀጠል ለነዋሪው ቴሌኮሙኒኬሽን ለመቀጠል ሲሰሩ የተገደሉ ማእት ናቸው። አሁን ይኸኛ ሁኔታ ባለበት ተመልሰን የሰው ኃይላችንን ለመላክ እንቸገራለን የሚሉ ኮንሰርኖች ካሏቸው መንግስት ሪስክ ለመውሰድ ይቸገራል እና ለማስገደድ የሚቸገርበት ሁኔታ አለ እሱን እንዲገነዘቡ ለማድረግ ተሞክሯል ማለት ነው። ከአየር በረራ ጋር በተያያዘ ለተነሳው ጥያቄ ለእርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው ተናግረዋል። ሌላኛው ስጋት የበረራ ወዘተን የነበረው ጥያቄ ያለው በተለይ የዩኤን አውሮፕላኖች ለእርዳታ ሰው ለማውጣት ለማጓጓዝም አንዳንድ እርዳታ ለማጓጓዝም የሚፈልጉ ከሆነ በረራ ጥያቄን ያላቸው የበረራን በተመለከተ ከአዲስ አበባ ሲያርፉ ና ሲነሱ በቂ ድጋፍ ይደረግላቸዋል። አየሩ ስፔሱ ይከፈትላቸዋል፣ ይፈቀድላቸዋል። በጥንቃቄ ተፈትሾ መሬት ላይ ለሚሆነው ጉዳይ ላይ ግን መንግስት ስለሌለ መንግስት ኃላፊነት የሚወስድበት እድል ለጊዜው ዝግ ነው፣ ቢፈልግም ስለማይችል ማለት ነው። መንግስት ይግባና ይቆጣጠር ከተባለ ግን እንደገና ተዋጉና የያዙት ከተማው እንደማለት ይቆጠራል። ስለዚህም አሁን መቀሌ ሲያርፍ ወይም ሽሬ ሲያርፍ የሚፈጸመውን ጉዳይ በተመለከተ አደጋም ቢደርስ የሚወስደው አካል ሌላ እንደሚሆነ መንግስት እንደማይሆን ይህን አውቀን ግን መተባበር እንደምንችል ገልጸንላቸዋል። በዚህ ላይ መግባባት አለ። የተከዜ ድልድይ መሰበሩንም አምባሳደር ሬድዋን ሁሴን አረጋግጠው ድርጊቱ የፕሮፓጋንዳ አካል ሊሆን እንደሚችል ጠቁመዋል። በምዕራብ በኩል ያለው የተከዜ ድልድይ ተሰብሯል፣ ተያያዥ ሌሎች ትናንሽ ድልድዮችም ተሰብሯል የሚል ያለው እንግዲህ የተለመደ ትሬንድ ነው። ድሮም ሲሰበር ነው በግጭት ጊዜ የነበሩት በዛ በኩል አሁንም ይበልጥ ጉዳት ደረሰ ተብሎ ህዝብ ተራበ ተብሎ እርዳታ የሚጓጓዝበት መንገድ ለማሳጠር ድልድይ ተሰብረዋል የሚል ፕሮፓጋንዳ ለመስራት የሚያስችል መነሻ ያለው ተግባር ሊሆን ይችላል የሚል ግምት ነው ያለው። ምክንያቱም እርዳታ ለማፍሰስ በቂ ዝግጅት የተደረገ እንደገና መንገዱን መቁረጥ ድልድዩን መስበሩ አስፈላጊ ተግባር ነው ተገቢ ተግባር ነው ብለን አንወስድም። ግን ይሄ ተፈጥሯል። ስለዚህ መንግስት አሁን ይህን ትሎ ብሎ ለመጠገን እንደገና ተጨማሪ ወጪ ያወጣል ማለት ነው። እስከ ትናንት ምሽት ድረስ በኮረም አካባቢ ተኩስ እንደነበረም የተናገሩት አምባሳደር ሬድዋን ይህም በሕወሓት በኩል ግጭት ለመፍጠር የሚደረግ ጥረት ነው ብለዋል። ይሁንና አሁንም ድረስ ዓለም አቀፉ ማህበረሰብ ጫና እያሳደረ ያለው በኢትዮጵያ መንግስት ላይ ነው ሲሉም ትችት የሰነዘሩ ሲሆን በዛሬው ውይይት ላይም ይህ ጉዳይ መነሳቱን ነው የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። በሕዝብ የተመረጠ ሕዝባዊ መንግስት ህጋዊ መንግስት ቀርታ በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሰዋል ሲል በህወሀት የሚመራው የትግራይ መንግስት ገለጠ። መቀሌ ከተማ በትግራይ ኃይሎች ቁጥጥር ስር ከዋለች በኋላ ዶክተር ደብረ ጽዮን ገብረ ሚካኤል አደባባይ ወጥተው ለነዋሪው ህዝብ የእንኳን ደስ ያላችሁ መልእክት ማስተላለፋቸውን ጠቅሶ ተከታዩን አንዳንድ የከተማይቱን ነዋሪዎች ድምፅ ያካተተ ዘገባ ሙልጌታ አጽበሀ አድርሶናል። ሰኔ 21 2013 ዓ ም የትግራይ ኃይሎች መቀለ ከተማ ከተቆጣጠሩ ጀምሮ የከተማዋ ነዋሪዎች በአደባባዮች ወጥተው ደስታቸውን ላለፉት ቀናት እየገለጹ ቆይተዋል። በህወሀት የሚመራ የትግራይ መንግስት ባወጣው መግለጫ የክልሉ ህዝብ ባደረገው ትግልና በከፈለው መስዋዕትነት በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሰዋል ብለዋል። በዚህም እንኳን ደሳለን ያለው መግለጫው፣ በቀጣይም ትግላችን አጠናክረን እንቀጥላለን ሲል ገልጿል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ረቡዕ በአደባባይ ወጥቶ ህዝብ የእንኳን ደሳላችሁ መልእክት አስተላልፏል። ለትግራይ ህዝብም የታጠቀው እንዳትፈታ በህግና ስርዓት ይሁን፣ ፖለቲካ ትግል ከማድረግ በተጨማሪ ጉልበትም አስፈላጊ ነው ብለዋል። ጠንኪርና ሕዝን ብቕልጽምና ዝጎደለ ክንምልእ ብስርዓት ዝውዳእ ብስርዓት ክንውድእ ጠንክረን፣ አሁንም በክንዳችን የጎደለውን እንድንሞላ፣ በስርዓት የሚጠናቀቅ በስርዓት እንድንጨርስ፣ ከሁሉም በላይ ደግሞ ህልውናችንን የሚያረጋግጥ የራሳችንን እድል ራሳችን እንድንወስን ሁሉንም መደረግ ያለበት ፈጽማለን። ድጋሜ እንኳን ደስ አለን፣ እንኳን አገናኘን፣ ተጋግዘን የጎደለውን እንሞላለን። ትግራይ አሸንፋለች፣ ገናም ታሸንፋለች፣ ወደ ከፍታም ትመጣለች ነው ያሉት። አሁንም ፍላጎታችን ሰላምና ልማት ነው ያሉት ዶክተር ደብረ ጽዮን። ሆኖም በህዝቡ ላይ ግፍና በደል የፈጸሙ አካላት ተጠያቂ እንዲሆኑ እንሰራለን ነው ያሉት። ሳልሳዊ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ፓርቲዎችን ባወጡት መግለጫ ለህዝብ እንኳን ደሳለን መልእክት አስተላልፈዋል። በቀጣይም የሚፈጸሙ ስራዎችና ውሳኔዎች መንግስት ብቻውን ሳይሆን የሚመለከታቸው አካላት ሊያሳትፍ ይገባል ብለዋል። በመቀለ ከተማ ካሉ ነዋሪዎች ስለ የትግራይ ኃይሎች ከተማ መቆጣጠር የተሰማቸውን ጠይቅ ያለው ካሳ የደረሱ ይባላለ ፊት ለፊታቸው ህጻናት ልጆቻቸው እየተገደሉ እህቶቻችን እናቶቻችን እየተደፈሩ የነበሩበት ሁኔታ ነው ያለው። ወጣቶች በየቤታቸው ሲቪል ወጣቶች እየተገደሉ የነበሩበት ሁኔታና ከዚህ ስቃይ ሁሉ ነጻ እንዲወጣ ሁሉ ሰው በጣም ትልቅ ምኞት ነበረው እና አሁን አብዛኛው የትግራይ አካባቢ ነጻ ሆነዋል። የተቀረውም ነጻ እንዲሆን እና ህዝቡ የፈለገውን በፈለገው መልኩ ራሱን በራሱን የሚያስተዳደርበት ሁኔታ እንዲፈጠር ነው የምንመኘው። ወይዘሮ ዛፉ ገብረ ህይወት የተባሉ ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ተጠለው የሚገኙ በበኩላቸው በጣም ደስ ብሎኛል። ዛሬ ደስ ብሎኛል ዛሬ በቃ ህዝብ ትግራይ በሞላ ደስ ነው ያለው፣ ደስ ነው ያለው፣ ደስ ብሎናል። በቃ እኛ ንብረታችን ተዘርፈዋል በፋን ነው ግን፣ እኛ አሁን እንደዚህ ስላየሁት ትግራይ በቃ ደስ ብሎኛል። እኔ የንብረት እናመጣዋለን፣ በቃ በስራችን ማለት እናመጣዋለን። እኔ ምንም አላዝንም ስለምናመጣው ያምናለው እንደምናመጣ። ግርማይ ነጋሽ የተባለ ሌላ ወጣት በበኩልም የትግራይ ወጣቶች እናቶቹን እየተደፈሩ ህዝቡን አባቱን እየተደፈረ ስላየ ነው ወደ በረሃ የወጣው ወደ በረሃ ወጥተው ደግሞ ሰላሙን አስከብረዋል። አሁን በክንዱ በምናምን አይደለም በክንዱ ነው ሰላሙ ያረጋገጠ። አሁንም ሰላሙ ተጠብቆ እንዲቀጥል ሙሉ ነጻ እንዲወጣ መታገል አለበት የሚል መልእክት ለማስተላለፍ ፈልጋለሁ። በክልሉ የኤሌክትሪክ አገልግሎት ቆሟል። በጥቂት ተቋማት ተጀምሮ የነበረ የኢንተርኔት አገልግሎትም ተቋርጧል። የስልክና የባንክ አገልግሎትም የለም። የአውሮፕላን በረራም ከቆመ አንድ ሳምንት አልፎታል። ለአሜሪካ ድምጽ ሙልጌታ ጽቡሐ መቀለም ሙሉ ጌታ ለዘገባው አመሰግናለሁ። አድማጮች ተከታዩ ደግሞ ወደ አውሮፓ ያሻግረናል። የዓለም የምግብ ድርጅት በትግራይ ክልል የሰብአዊ ረድኤት ሥራውን እንደ ቀጠለ ገለጠ። ይሁንና የተረጋጋ የጸጥታ ሁኔታ ባለመኖሩና ሌሎችም መሰናክሎች ስላሉ በሚሊዮኖች ለሚቆጠሩ ሰዎች እርዳታ ማቅረብ የሚያደርገው ጥረት አደጋ ላይ መውደቁን ማስታወቁን ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ባጠናቀረችው ዘገባ ጠቁማለች። አዳነች ፍስሃ የትግራይ ኃይሎች መቀለን በዚያን ያህል ፍጥነት ለመቆጣጠር መቻላቸውና የኢትዮጵያ መንግስት ባለፈው ሰኞ በትግራይ ክልል ተኩስ ለማቆም መወሰኑ የሰብአዊ ረድኤት አገልግሎቶችን እንዳስደመመ ተገልጿል። የዓለም የምግብ ፕሮግራም የአስቸኳይ ጊዜ አስተባባሪ ታሚ ቶምሰን ሰላሳ አምስት የዓለም የምግብ ፕሮግራም ሰራተኞች ለማለፍ ባለመቻላቸው የረድኤት ማቅረቡ ተግባር ለ48 ሰዓታት ያህል ተቋርጦ እንደነበረ ጠቁመዋል። ሥራው ከተጀመረ በኋላ ግን ነገሮች በፍጥነት እየተከናወኑ ናቸው ብለዋል። የዓለም የምግብ ፕሮግራም 40 ሺህ ለሚሆኑ ሰዎች የምግብ ረድኤት ለማቅረብ መቻሉን ተናግረዋል። ይሁንና በቦታው ያለው ሁኔታ በጣም ከባድ መሆኑን ገልጸዋል። ቶምሰን ከመቀለ በስልክ በተናገሩት መሰረት የዓለም የምግብ ፕሮግራም ሰራተኞች በነፃ መንቀሳቀስ አይችሉም፣ በክልሉ ላሉት አካባቢዎች ሁሉ ተደራሽነት የለም ብለዋል። የኤሌክትሪክ መብራትና የስልክ መስመሮች ካለፈው ሰኞ አንስቶ የተቆራረጡ መሆናቸውን ለላይ ንግድና የሰብአዊ ረዴት የአውሮፕላን በረራዎችም ያቆሙ መሆናቸውን ገልጸዋል። የነዳጅ አቅርቦት የለንም። የትግራይን ሕዝብ ለመመገብ የሚያስችለን የረዴት አቅርቦትም የለንም። እስካሁን ባለው ጊዜ በነበረን መሰረት ነው እየሰራን ያለ ነው። ባንኮቹ ሁሉም ተዘግተዋል። ቢከፈቱም እንኳን ገንዘብ የላቸውም። ስለሆነም በአሁኑ ወቅት ገንዘብ የማቅረብ ጉዳይ ወሳኝ ቶምሰን እንደሚሉት በርካታ መንግስታዊ ያልሆኑ የረድኤት ድርጅቶች ነዳጅና ገንዘብ ስላለቀባቸው ስራ ለማቆም እያሰቡ ነው። ለምሳሌ የዓለም የምግብ ድርጅት የጭነት መኪናዎቹን በሰሜን ምስራቅ ትግራይ ለማንቀሳቀስ ለሁለት ሳምንታት ያህል ብቻ የሚሆን ነዳጅ እንደቀረው ጠቁሟል። የተከዘ ወንዝ ድልድይ ትላንት መፍረሱ ደግሞ ምዕራብ ትግራይን ከተቀረው ክልል ጋር የሚያገናኘው መስመር እንዲቋረጥ በማድረጉ ሁኔታዎች በበለጠ ከባድ ሆነዋል። እነዚህ መሰናክሎች ቢኖሩም የምግብ ረድኤት የማቅረቡ ሁኔታ በቅርቡ ይሻሻላል የሚል ተስፋ እንዳላቸው ቶምሰን መናገራቸው አልቀረም። ከሁሉም የግጭቱ ተሳታፊ ወገኖች ጋር በከፍተኛ ደረጃ ውይይት እየተካሄደ ነው ብለዋል። ጥንቃቄ አዘል ተስፋ አድርጋለሁ። በቀጣዮቹ ቀናት ቢያንስ የአየር መገናኛ ሊኖሩ ይችላል። እንደዛ ከሆነም ለእኛ ትልቅ እርዳታ ይሆናል ሰራተኞቻችንን ለማስገባትና ለማስወጣት ገንዘብ ሥራው ወደሚሰራበት ቦታ ለማንቀሳቀስ እንዲሁም በተለያየ መንገድ እገዛ ለማግኘት ያስችለናል። የዓለም የምግብ ፕሮግራም ትግራይ ውስጥ 2.1 ሚሊዮን ለሚሆኑ ሰዎች ረድኤት የማቅረብ እቅድ እንዳለው፣ ከነሱም 350,000 የሚሆኑት በረሃብ አደጋ ላይ የወደቁ መሆናቸውን ገልጿል። ይህን ግቡን ለማሳካት ደግሞ ረድኤት በሚያስፈልጋቸው ቦታዎች ካለምንም ገደብ ለመድረስ መቻል እንዳለበትና እስከ ታኅሳስ ወር ባለው ጊዜ ውስጥ የሕይወት አድን ስራውን ለማከናወን 176 ሚሊዮን ዶላር እንደሚያስፈልገው አስገንዝቧል። አዳነችን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ራያ እናቀናለን። የመከላከያ ሰራዊት ከትግራይ ክልል መልቀቁን ተከትሎ በራያ ዩኒቨርሲቲ ትምህርታቸውን ሲከታተሉ ከነበሩ ሁለት መቶ ተማሪዎች መንገድ አቆራርጠውና በግር ተጉዘው ሰሜን ወሎ ዞን ወልዲያ ከተማ መግባታቸውን ለአሜሪካ ድምጽ ገለጡ። ተማሪዎቹ በመንገድ ላይ ሳሉ ከመካከላቸው አራት ጓደኞቻቸው የገቡበትን የማያውቁ መሆናቸውንም ጨምረው ተናግረዋል። ዘጋቢያችን መስፍን አድራጊ በሌላ ዜና ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ ቤተሰቦቻቸው መመለስ ለመጀመራቸው ማምሻውን ለአሜሪካ ድምፅ በሰጡት ጥቆማ አስረድተዋል። እነሆ ዝርዝሩን። በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንድ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱን ተከትሎ እሷን ጨምሮ ሁለት መቶ ሀያ ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች። አጠቃላይ እንደ ሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት፣ ወደ ነበረበት ቦታ ሲባል፣ ያው እኛ እዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማር ነው ያለ ነው ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሀይ ስኩል እንኳን ተራ ጥበቃ ይኖረዋል፣ አይደለም ዩኒቨርሲቲ ምንም ነገር አልነበረም። ግራ ቀይ በሩ ክፍት ነው ዘን በዛ ታይም በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ። የዛው አካባቢ ተማሪዎች ናቸው እነሱ ሌላ ነገር ፈጠሩ። መከላከያ ሰራዎች ትቶ ሲወጣ ማለት ነው ምን ፈጠሩባቸው ማለት ጫና ፈጠሩ። ኦልሬዲ እነሱ እያሉ እንኳ በዛቻ ነው የምንኖረው። ምክንያቱም እነሱ መከት አድርገን እንጂ ብዙ ነገር ሊፈጠር ይችላል ባይኖሩ እስከዛሬ ማለት ሲቀጥል ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ ምንድን የሚሰለጥኑት እንደ ኖርማል መሰራዎት እየወጡ እየሰለጠኑ ነው እኛ ከገበሬ ማህበረሰብ የሆን ተማሪዎች ነን ያለ ነው ዩኒቨርሲቲው የኢንፎርሜሽን ቴክኖሎጂ ተማሪ የሆነው ታደሰ ገላ ነው በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው። እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ስንገባ ያው መከላከያ ማለታቸውን አረጋግጠን የገባን በእነሱ ስር ነው ስንማር የከረም ያው እነሱ ያሉን ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል። ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ። ያው እነሱ ሲወጡ አስቀድሞ በእኛ ላይ በጣም ብዙ ነገር አደረሱብን። ጭፈራ ሁሉ አካሂደውብናል። ያው እሱን ነገር ተቋቁመን እኛ ያሉ እህቶቻችን እና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበረ። ግን ያው ከአቅማቸው አንጻር አሁን በምንወጣበት ሰዓት መንገድ ላይ ይጠብቁናል። ያው ስለምን ተዋወቅ ማለት ነው የቦታውን ሁኔታ የምናውቀው እኛን እና ከዛ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚ ንሙት አሉና፣ ከዛ በኋላ እኛ በቃ መዳችን ነው እንግዲህ እግዚአብሔር ከፈቀደ እንወጣለን። ያለዛ ከእነሱ ጋር ከመከላየፍ ጋር እዚህ ተይዘን ከምንሰቃይ ይዘው መንገድ ላይ እንሙት ብለነ እኛ ሄርን። ከሁለት መቶ ሀያ ተማሪ አስራ ሶስት ተማሪዎች ሴቶች አሉ። እነሱን ይዘን ያው መንገድ ላይ ስነር ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ ያሳለፍን አለፍን። ያው በሌሊት ከሌሊቱ ስድስት ሰዓት ነው የወጣ ነው። ከዩኒቨርሲቲው አጋጣሚ ስንወጣ ምንም አልነበረ። መከላከያ ሰራዊትን ስትሆን ወጦ ነበረ። ያው በቅርብ ርቀት ማለት ነው። የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው። በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘ እዚህ ደርሰና ነው ረዲ ስካላ ማጣ ማለት ይቻላል። በእግራችን የተጓዝን ነው። ተማሪዎቹ በመንገድ ላይ ሳሉ አራት ጓደኞቻቸው መታገታቸውንም ገልጸዋል። ሆኒ ላይ መከላከያዎች የተወሰነ ረፍት ስናደርግ ሲጠባ ማለት ነው ስንደርስ፣ ከዛ አጋጣሚ ውሃ ጠምቷቸው የተወሰኑ ተማሪዎች ነበሩ። ወደኋላ ለመጠጣት ሲሄዱ ሰባት ተማሪዎች ታግተውብናል። ማናጋቸው አጋቸው ዛው የ ከተማ ነዋሪዎች ናቸው። ከታገቱት መካከል ከሰባቱ ሶስቱ ስልካቸውን፣ ንብረታቸውን በሙሉ አስረክበው ሩጠው ለማምለጥ ሞክረው ከኛ ተቀላቅለዋል። አራቱ ግን ያሉበት ሁኔታ ምንም አይታወቅም። አራሻቸውም ጭራሽ አይታወቅም። ሰባት ልጆች ወደኋላ ኋላ ቀርቶ ውሃ ሄደው ነበር። ከዛ ከውሃው ያው ገጀራ ምናምን ይዘው አሰራሯቸው ያው የተመታም አለ አሉ። እነዛ ሶስት ልጆች ከኛ ሩጠው ደረሱና ነገሩን እነዛ አራት ልጆች ታግተው የት እንደደረሱ አይታወቁም። ከገታው በሩጫ መለጡ የሚለው የሶስተኛ አመት የኤሌክትሪካል ኢንጂነሪንግ ተማሪው አለ መታደል ሰባት ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል። ሌሊት ነው የተጓዝ ነው። ስድሳት ተጉዘን መሆን የሚባል ከተማ እዛ አካባቢ ደረስ። ዛ በኋላ መከላከያ በጣም ብዙ ጓዝ ይዞ ነበር፣ ብዙ መሳሪያዎችም ነበሩ። ስለመሸኘት እኛን ጥሎን ሄደን። ከዛ እኛን ጥሎን ሲሄድ እኛ እዚ አጋጣሚ ተቀምጠን ያለን ግማሻችን እዛ የሆነ ወንዝ አካባቢ ነበረ። ወረዋ ምናምን ሄደን እዛ ተማሪ እኛን ሳያየን ሄዷል። የተወሰነ እግርጉዞ ጉዞ ማለት ነው። እዛ አይነት ሲቆጣተሉ የነበሩ ወያሌዎች እኛን የዋፈኑ ማለት ነው። እዛ የው በቃ እንደዛ እንትን እንዳሉ በጣም ብዙ ስለዛማ ነገሮችን የምዘው ነበር። እና እኛ በቃ ስልካችንን አመቀሙን ከዛ ተፈታተን ማለት ነው። እና ሁላችንም ተፈታተን፣ አራት ተማሪዎች የት እንደደረሱ አናቅም። አንተ ካመለጡት ውስጥ ነህ? ስንት ያመለጣችሁ? ሰባት ነበርን። እዛ አራቶች የት እንደዱ አናቅም። ሶስቶች የሮጠን እነሱ ተጨመርን አንደኛ እነሱ ያሉበትን ሁኔታ ማወቅ እንፈልጋለን። ይሙቱ ይኑሩ አናቅም። ዘንድ ደግሞ አቅም አንፋቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡ? እሱን ነገር ነው ለሚመለከቱ አካል ማድረስ ያለባችሁ እናንተ። ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኝንም የሚል ቅሬታ አላቸው ተማሪዎቹ። ምንም አይነት ቃል ያዝንም። ኦልሬዲ የያዝነው ስልክ ነው። ስልክም ጥሎ የመጣለ መታወቂያም ጥሎ የመጣለ አይዲያ ሊያዘ ተማሪ አለ። አሁን የምግብና የማረፊያ አገልግሎት ከምን ታገኛላቸው? በእለቱ ማክሰኞ ዕለት ምሽት ስንገባ ዩኒቨርሲቲው ላይ ለምነን አደር በእንግድነት በጠዋቱ አስራ ሁለት ሰዓት ላይ ያስወጣል ዘንድ ከተማ አስተዳደር ዝም ብለን ባዶ ሆነ አዳራሽ ላይ ነው፣ ዝም ብለን ያለን በረንዳ ላይ። ምንም አይነት አገልግሎት ወይም ምንም አይነት እርዳታ እያደረጉልንም አይሉ፣ የቻንነውን ያክል እናደርጋለን ይላሉ። ምንም እየታየን አደለም ያደርጉት ነገር። የምግብ አቅርቦትም የለም፣ በቂ ምኝታም የለም፣ አልተሰጠንም። በረንዳ ላይ ነው ተኝታ ያደረው ተማሪው በሙሉ። የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባል ላይ ዘው መጥተው የተወሰነ ሰጡን። የተወሰኑ ሰዎች ዳቦ ምናምን ገዝቶ ምናምን ያውስን ነገር ያው የሚበላኛውን አያሳስበንም፣ አድዳውም አያሳስበንም። ግን እኛ የሚያሳስበን ምንድነው? ወንድሞቻችን እህቶቻችን ከእኛ ተለይቶ የቀሩት ወንድሞቻችን የእነሱን ህይወት ነው የምንፈልግ እኛ። የሰሜን ወሎ ዞን አስተዳደር ጽህፈት ቤት ኃላፊ ይፍሩ ዘሪሁን ግን ዞኑ ያቅሙን እያደረገ መሆኑን እና አንዳንድ የተማሪዎች ጥያቄ በፌዴራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል። ተማሪዎቹ ያው ከወታደሮቹ ጋር ነው አብረው የወጡት ያው እንደወጡ፣ ከራያ ቆቦ ዩኒቨርሲቲ መኪና መድበን ቆቦ ላይ ምሳ ጋብዘን ወደ ዩኒቨርሲቲ አመተን እንዲያድሩ አድርገናል። ያው ሲመጡ መነሻ ሀሳባቸው የነበረው ወደ አካባቢያችን እንድንሄድ ሰላም ወደ ሆነ ቦታ እንሂድ የሚል ሀሳብ ነበራቸው። ያው ዞሮ ዞሮ አመተን ዩኒቨርሲቲ ካሳደርን በኋላ ያው ወደ እኛ ወደ ዞን መጡ። ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ የአካባቢያቸው ሄዱ መኪኖችን እንመድብና አቅም ካለ እኛ እንሸኛቸዋለን፣ ንክረለን ደግሞ በራሳችሁም ቢሆን እንድትገቡ እናድርግ ስንላቸው ተማሪዎቹ የነበራቸው ሀሳብ ምንድን ነው፣ እኛ አሁን መኪና አይደለም ጥያቄያችን ገንዘብም ድጋፍም አይደለም። አንደኛ ማይጨው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ። የእነሱ ጉዳይ መንግስት ምን አስበዋል? ይሄ መልስ ይሰጠን። ሁለተኛ መቀሌ ያሉ የኛው ዜጎች የሆኑ አሉ። እነሱም ምን እንደሆኑ። አክሱምም ዓዲ ግራት የእነሱ ተማሪዎች ሁኔታ መንግስት ምን አቋም ወስዷል፣ ይህን ነገሩን የሚል ጥያቄ ያቀረቡልኝ። ያው ይህን ከዋና አስተዳዳሪ ጋር በመነጋገር ለሳይንስና ቴክኖሎጂ ይራል ደወልን። ያው ከቀይ መስቀል ጋር ተነጋግረን መፍትሄ በመግለጫ እንሰጣለን የሚል መልስ ተሰጠን። ይህኑ መልስ መለስንላቸው። ያው በዚህ ያረካም አሉ። እናንተ ያዛችን ጥያቄ እኛም ጥያቄ ነው። ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋል እና ለምን አትሄዱ ወደ ሀገራችሁ ብላቸው ይመህዳ አንፈልግም አሉ። ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል። ዛሬ እነሱ ጥያቄውን አቀረቡ፣ ይሄንን እንሂድ የሚል ያን ጥያቄ ሲያቀርቡ የወልዲያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህርዳርና ና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ። ስለዚህ ዛሬ ዩኒቨርሲቲ ጋር አድረው ነገ ወደ የቦታቸው አሁን ስለመሸ እናደርሳል የሚል እቅድ ይዘናል። ላይ ፌዴራል ያሉ አካላቶችም ክልል ጋር እየተገናኘ ችግሮችን ለመፍታት ጥረት እያደረግን ነው። እነሱ በሚሎት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው በረንዳ እና ብዙ ምቾት በሌለው ሁኔታ ነው እያደርን ያለ ነው። አንድ ቀን ነው ያደ አንደኛው ቀን ው ከዛ ቆቦ ላይ ከምንሆን ከዛ መኪና ወዳለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀብለን ራያ ምሳ ጋርዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግ ነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግ ነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ፍራሽም አንፈልግም፣ ምንም አንፈልግም። ዝም ብለን ብቻ የምንፈልገው መልዕክት አለን የምንፈልገው ነገር እናንተ የእችና ውሳኔ ከምታሳውቁን ድረስ አሉ። አሁንም መልስ የለውም ሳይንስና ቴክኖሎጂ ሚኒስቴር ምን ጠዋት መግለጫ ሰጠ እንጂ እንዲህ ይደረጋል ያለው ነገር የለም። ያው የስም መረጃ የጠበቅና ያለ በአካባቢው ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር፣ አሁን አካባቢውን እያስተዳደሩ ካሉ ባለስልጣናትም ሆነ ከህብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን አምኖ መስሪያ ቤቱ ከተለያዩ አካላት፣ የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገጹ ጠቅሷል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉን እና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ የሚያስፈልጋቸውን ፈቃምት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቅ ያለው ሲል ገልጸዋል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙኃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍንን ለዘገባው አመሰግናለሁ። አድማጮች ቀደም ብለን በመግቢያችን እንደ ጠቆም ነው መስፍን ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ የቤተሰቦቻቸው መመለስ መጀመራቸውን ማምሻውን ለአሜሪካ ድምፅ በሰጡት ጥቆማ ማረጋገጣቸውን እናስታውሳለን። አሁን ደግሞ ከሰሜናዊ ኢትዮጵያ ወደ ደቡብ ኢትዮጵያ እናቅና። በአርሲ ዞን ዝዋይ ዱጉዳ ወረዳ የመሬት መንቀጥቀጥ ተከስቶ 300 ሰዎች መፈናቀላቸውን የአካባቢው አስተዳደር አስታወቀ። በኦሮሚያ ክልል አርሲ ዞን ደረሰ በተባለው በዚህ የመሬት መንቀጥቀጥ ከሶስት መቶ በላይ ሰዎች እንደተፈናቀሉ የዝዋይ ወረዳ አስታውቋል። የወረዳው የመንግስት ኃላፊ አቶ ቦንሶ አሊ ክስተቱ ሰሞኑን ቤቲ ቀበሌ ማህበር በሚባል አካባቢ በመከሰቱ ነዋሪዎችን ከቦታው ለማንሳት እንደተገደዱ ነው ያስረዱት አቶ ቦንሶ ኦሊ። የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ እና የኅዋ ሳይንስ ስነፈለግ ተቋም ግን ክስተቱ በእርግጥ በሀገሪቱ ውስጥ ባለው የመቆጣጠሪያ አለመታየቱን የገለጠው ገልሞ ዳዊት ዝርዝሩን ይዟል። አቶ ቦንሶ ኦሊ የወረዳው የመንግስት ፖለቲካ ዘርፍ ኃላፊ በዝዋይ ዱጉዳ ቢቴ ቀብሌ ማህበር ሰሞኑን እየተከሰተ ነው ባሉት የመሬት መንቀጥቀጥ የአካባቢው አስተዳደር ነዋሪዎችን እያዛወረ መሆኑን ለአሜሪካ ድምጽ ገልጸዋል። ነምኒ ባይ ልቡን ሌ ከኒንደባር ሌ ወተ ሶዳ ሀማታ ቀምና ነምኒ ባይ ኒሳ ናኖሰኒ አካባቢ ጋር ቱጎቻ ጅራም እንዲህ ይላሉ። አቶ ቦንሶ በዚህ አደጋ እስካሁን የሰው ህይወት ባያልፍም አደጋው ሊከፋ ይችላል በሚል ሰው ከአካባቢው እንዲሸሽ እያደረግን ነን። በእርግጥ በባለሙያ የተረጋገጠ ነገር የለም። ነገር ግን ከመሬት ውስጥ የዝናብ አይነት ድምፅ መሰማት እንዲሁም መንቀጥቀጥ በመከሰቱ ነዋሪዎችን ከቦታው ለማንሳት ወስነናል፣ ይላሉ። አቶ ቦንሶ በዚህ ምክንያት ከ300 በላይ ሰዎች ከቤታቸው እንዲወጡ ሆነዋል ብለዋል። የአካባቢው አስተዳደር ከቤታቸው የተፈናቀሉትን ሰዎች በትምህርት ቤቶች አጠልሏቸው እንዳለም ነው የገለጹት። አቶ ቦንሶ የመሬት መንቀጥቀጡ በዚህ መልኩ መከሰት ከጀመረ ሳምንት እንደሆነውና የወረዳው አስተዳደር ለአርሲ ዞን ማሳወቁንም አክለው ተናግረዋል። ፕሮፌሰር አታላይ አየለ የአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ህዋ ሳይንስ ስነፈለግ ተቋም ኃላፊ እንዲሁም የመሬት መንቀጥቀጥ ሳይንስ ባለሙያ ናቸው። ሰሞኑን በዝዋይ ዱጉዳ ወረዳ የአካባቢው አስተዳደር እየተከሰተ ነው ስላለው የመሬት መንቀጥቀጥ ቀጣዩን ብለዋል። ምንም እያየ ነው አይደለም። እዚህ በመሳሪያ አይታይም ከማለት ግን እዚያው በአቅራቢያ አልተከሰተም ማለት አይደለም። ከተከሰተም ሰው ለመፈናቀል የሚያበቃ አይደለም እያስባለሁ ማንሳቱ እና ቦታ ማስያዙ መጥፎ አይደለም። ግን ከመፈናቀላቸው በፊት እኛ ጋር የሚታይ ነገር አለ ወይ መሳሪያ ሲያሳያል ወይ? የሳት ግመራፍ ከሆነ የጭስና የሽታ ነገር ሁሉ ይመጣል። ድምጽ ብቻ አይደለም እና ብዙ የሚያመላክቱ ነገሮች ሲኖሩ ያንን ታሳቢ አድርጎ ሰዎች ከዛ እንድነሱ ይደረጋል። የተለያየ መረጃ መታየት መቻል አለበት ማለት ነው። በአጠቃላይ በሀገሪቱ እንዲህ አይነት ነገር ሲከሰት ቀጥታ እናንተ ጋር መረጃውን ታገኛላችሁ ማለት ነው። በአመዛኙ ው በመሳሪያው ያሳያል። የሆነ ነገር ሲፈጠር ይመዘግባል። ከስንት ተነስቶ ነው የሚመዘግበው መሳሪያችሁ? በአዲስ አበባ ዙሪያ ከተከሰተ ከትንሿም ይመዘግባል፣ እስከ ሬክተር እስከ ሰባት ስድስት ድረስ ያለውን ከጃፓን እስከ አሜሪካ ያለውን ሁሉ ይመዘግብ ይችላል። ፕሮፌሰር አታላይ ዝዋይ ዱጉዳ ወረዳ በኢትዮጵያ የመሬት መንቀጥቀጥ ሊከሰትባቸው ይችላል ተብለው ከተለዩ ቦታዎች አንዷ መሆኑንም አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ። ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ አሁን ምርጫ ነክ ዘገባዎች ወደሚቀርቡበት ክፍለ ጊዜ ነው የምንሻገረው። የኦሮሚያ የሲዳማና የደቡብ ክልሎች ክልሎቹ በሚያዋስኗቸው አካባቢዎች የጸጥታ ችግር እንዳይከሰት በመስራታቸው ስድስተኛው አገራዊና ክልላዊ ምርጫ በሰላማዊ መንገድ መከናወኑን የክልሎቹ የጸጥታና የሰላም ቢሮ ባለስልጣናት ተናገሩ ይላል ተከታዩ ዘገባ። በቀጣይም ለግጭት መንስኤ የሚሆኑ ጉዳዮችን በመለየት ለዘላቂ ሰላምና መረጋጋት በጋራ እንደሚሰሩም ከሶስቱም ክልሎች የጸጥታ አመራሮችና ከሁሉም የጸጥታ ዘርፍ ተወካዮች ጋር በሐዋሳ ከተማ በመከሩበት ወቅት አስረድተዋል። የሐዋሳው ዘጋቢያችን ዮናሳን ዘብዲዮስ ተከታትሎታል። የሲዳማ ክልል የጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የኦሮሚያ የሲዳማና ና የደቡብ ክልሎች የሚያዋስኗቸው ወረዳዎች እንዳሏቸውና በአስተዳደራዊ ወሰን የተነሳ በተለያዩ ጊዜያት ግጭት የምነሳባቸው መሆናቸውን ገልጠው በእነዚህ አካባቢዎች በምርጫ ወቅት ችግር ተፈጥሮ ምርጫው እንዳይስተጓጎል በተያዘው የጋራ አቋምና በተሰራው የተቀናጀ የጸጥታ ተግባር ስድስተኛው አገራዊና ክልላዊ ምርጫ በእሳቸው አባባል ያለ ኮሽታ በሰላማዊ ሁኔታ ተካሂዷል ብለዋል። ብቃት ያለው አመራር ሰጥተን ምርጫውን እንዳሳካን ሁሉ ዘላቂ ሰላም ከማምጣት አኳያ ተቀናጅተን መስራት ይኖርብናል። የጸጥታ ስራ ያለ ድንበር የሚሰራ ስራ ነው፣ በቅንጅት የሚሰራ ስራ ነው። ወላይታ ሰላም ካልሆነ ሲዳማ ሰላም አይሆንም። አርሲ ሰላም ካልሆነ ሲዳማ ሰላም አይሆንም። ጌዲዮ ሰላም ካልሆነ ሲዳማ ሰላም እንደማይሆን አውቀን ነው የምንመራው። በኦሮሚያ ውስጥ በተመሳሳይ መልኩ ችግር ያለበት አመራር ካለ በሲዳማ ውስጥ እኔ ችግር ውስጥ ከገባው ሁላችሁም ምንን መታገል መቻል ይኖርባችሁ እኛ እያለን እናንተ እያላችሁ የተዋለደ የተጋመደ ለስ እኛ ከመኖራችን በፊት የተፈጠሩ ማህበረሰቦቻችን ለምን ይፈናቀላሉ? ለምን ይገደላሉ? ኢትዮጵያዊ አሜሪካ ላይ ሄዶ ሱቅ ከፍቶ እየሰራ የለም እንዴ? በሲዳማ ክልል ከከምባታ የመጣ አንድ ወጣት ልጅ ስራ ፈጥሮ መኖር የማይችል ከሆነ የኔ መቀመጥ ምኑ ነው ትርጉሙ? ሁላችንም በዚህ ልክ ነው መያዝ ያለብን። ለዘላቂ ሰላም ሶስቱም ክልሎች ተጋግዞ መንቀሳቀስ እንዳለባቸው ያሳሰቡት አቶ አለማየሁ ከውጭም ከውስጥም ኢትዮጵያን ለማፍረስ ጊዜው አሁን ነው ብሎ የሚቋምጡ ሀይሎች ዛሬም አላረፉም። ነገር ግን ይህን ማለፍ የምንችለው ስንተጋገዝ፣ ስንደማመጥ፣ በጋራ ስንቆም ነው። እኛ አሁን እዚህ ያለን የጸጥታ አካላት ከኛ ኢትዮጵያን ለማሻገር ምን ይጠበቃል የሚለውን ጥያቄ ሁላችንም ማሰብ ይኖርብናል። እኛ አገር እንጂ ብሔር የለንም። በተለይ የጸጥታ አመራሮች ከወትሮ በተሻለ መልኩ የጠላት መውጫና መግቢያ በመዝጋት እስከ ታች እስከ ቀበሌ ባለው በብሎክ፣ በመንደር፣ በጎጥ፣ በህዋስ፣ በልማት ቡድን ተብሎ በተቀመጡ አደረጃጀቶቻችን በሚሊሻ፣ በመደበኛ ፖሊስ፣ በፌዴራል ፖሊስ፣ በመከላከያ፣ በልዩ ኃይላችን፣ በክልሉ ፖሊስ እጠናችንን ያለ ድንበር መጠበቅና የህግ በላይነት የማስከበሩ ጉዳይ ከእያንዳንዳችን ይጠበቃል። ኢትዮጵያን ለማሻገር ከጸጥታ አመራሮች ይጠበቃል ያሉትንም አቶ አለማየሁ ተናግሯል። የአስተዳደር ወሰን ጥያቄዎችን ለሚመለከቱ አካላት ተን የህዝብ እንዳይነት መጠበቅ ይጠበቅብናልም ብሏል። በቀጣይ በሲዳማም በደቡብ ክልልም በኦሮሚያም አንዳንድ ቦታ ያልተፈቱትና ጥቃቅን የመሳሰሉ የወሰን ጉዳዮች አሉ። የወሰን ጉዳዮች ለአርሶ አደር ምኑም አይደለም። አስተዳደራዊ ወሰን ጉዳይ የአስተዳደር አካል ነው የሚፈታው። ይሄንን ወደ አርሶአደር እያስገባችሁ የሚታጋጩ ካላችሁ ጥንቃቄ መውሰድ ይኖርባቸዋል። እንደ በፊቱ በወላይታ ውስጥ ሁለት ሰው ሞተ፣ አንተላለፋትም። በኦሮሚያ ውስጥ አንድ ሰው ቆሰለ፣ አናልፍም። በምን ምክንያት ማን ያስገደለው ማን የገደለው? የታጠቀ ኃይል ደግሞ ሊኖር የሚገባው የመንግስት አካል ብቻ ነው። ሌላ የታጠቀ አካል ሚንቀሳቀስ ላይ በተባበረ ክንዶቻችን አሁንም እርምጃችን አጠናክረን ማስቀጠል ይኖርብናል። በየቦታ ላይ አሁን በተጀመረ ልክ ፍተሻዎች መጠናከር ይኖርባቸዋል። የመረጃ ልውውጥ በዚህ ልክ መቀጠል ይኖርባቸዋል። በዚህ አግባብ ከተቀናጀን እና ከተደራጀን አይደለም የሀገር ውስጥ ጽንፈኛ፣ የውጭ ሀይል በማይደፍረን ሁኔታ በመልኩ መቆም ስለምንችል ሁላችንም በዚህ አግባብ ተቀናጅተን አሁን ይዘን የመጠናቸው የጋራ መግባባቶችና አንድነታችንና አብሮነታችንን በማጠናከር ኢትዮጵያን እናስቀጥላለን። በአዋሳ ከተማ በተካሄደው የሶስቱ ክልሎች የጸጥታ መድረክ የተገኙት የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጀብርል ማመር በበኩላቸው ምርጫውን በማካሄድ ኢትዮጵያ እንድታሸንፍ የስዳማ የኦሮሚያና የደቡብ ክልል የጸጥታ መዋቅሮች የተጫወቱት ሚና ከፍተኛ ነበር ብሏል። ትናንትና አብሮ ለመሰማራት ሲቸገር የነበረው የጸጥታ መዋቅር ተደራጅቶ ወሰን የለሽ እንደመሆኑ መጠን ጸጥታውን የማስከበር ደረጃ ላይ ደርሰናል። ይሄ በቀላሉ የመጣ አይደለም። ይሄንን ያመጣው እዚህ ያለው እዚህም ያልመጣ የጸጥታ መዋቅር፣ የመንግስት አመራር እና አባላት ውጤት ነው። ከዚህ የምንማረው ምንድን ነው? ሁለት መሰረታዊ ነገር ነው። አንዱ ውስጣችን ካስተካከል ውጪያችን ላይ ያለው ተስፋ ነው። ውስጣችን ካስተካከል ህዝባችን ማንቀሳቀስ እንችላለን። ውስጣችን ካስተካከል ሀገራችን ወደፊት ማራመድ እንችላለን። አንዱ ትልቅ የምንማረው ይሄ ነው። ሁለተኛ በየቦታው ያለው ግጭት የፖለቲካ ፍላጎት ግጭት እንጂ ሌላ ባህሪ የለውም። ፖለቲካችን ሲወርድ ሲዋረድ የመጣው በልዩነት ላይ ኢንቨስትመንት የነበረበት ስለሆነ የኢንቨስትመንቱ ውጤት የልዩነት ፖለቲካ ውጤቱ ምን እንደሆነ ለመረዳት የሚያስችል ቁመና ላይ የደረስንበት ስለሆነ ይሄ እንደ ትልቅ ትምህርት ሊወሰድ ይገባል። ለወደፊቱም የህዝቡን አንድነትና ወዳጅነት ማረጋገጥ እንዳለባቸውም ተናግሯል። አንድነታችንን ህዝባችን የማቀራረብ አንድ የማድረግ ጉዳይ የቀጠናውን ጸጥታ የማስፈኑን ተግባር ጀመር ነው እንጂ አልጨረሰውምና እሱ ላይ ጠንክረን መስራት እንዳለብን እንደ ክልል ፀጥታ ቢሮ እረዳለሁ። በሁለተኛ ደረጃ ሀገራችን ተልዕኮ አላት፣ ራዕይ አላት፣ ብዙ ግቦችን አስቀምጣለች። በጉዞ ሂደት ደግሞ ጊዜያዊና መካከለኛ ዕድሜ ያለው እክሎች ሊገጥሟት ይችላሉ። እነዚያን ችግሮች እንዴት ማለፍ እንዳለብን ማወቅ ይጠበቅብናል። እሱን ለማለፍ የምንችለው ደግሞ አንድነታችን ስጠናከር ነው። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞም ህዝቡን ሰላም የምናሳጣው እኛ ፖለቲከኞችና በጸብና በብጥብጥ ገንዘብ የሚሰሩ እኩያን ናቸው ሲሉ ተደምጠዋል። ህዝባችን ግን ወንድም ህዝብ ነው። አሁን እዚህ የተገኘን ከኦሮሚያም ከደቡብ ክልልም ከወላይታ ዞንም እንደዚሁ ከስዳማም ተሰባስበን ትንሿን ኢትዮጵያ ፈጥረናል። እኛ ስንቀራረብ ሲቀራረብ አይተናል። እኛ ስናለያየው ስናናክሰው ደግሞ እንደዚሁ የጥፋት ኃይል ሲሆንም ተመልክተናል። በመሆኑ ምንመራ ሰዎች በሁሉም ዘርፍ ያለን የፀጥታውም የፖለቲካውም አመራር የጎሳና የባህላዊ አስተዳደሮችንም ጨምረው የሃይማኖት መሪዎችን ጨምረ ምን ይመረበት አግባብ ላይ አሁን አገራችን የደረሰችበት ግጭት የሰለቻት መሆኑን፣ ሰላምና አንድነት ህዝባችን የፈለገ መሆኑን እስካሁን በመጣንበት በሶስት ዓመታት በተለይ ባለፈው አንድ አመት ወዲህ ያለው ሁኔታ በማየት ለጊዜው የሚመጡ ዘመኑን የዋጀ ብቁ አመራርና ብቁ መሪ ሆነን መገኘት ይኖርብናል ብዬ አስባለሁ። አቶ ደስታ አሁን ወቅቱ ሁሉም ለላቀ ተልእኮም የሚዘጋጅበት ወቅት ነው ሲሉም ተናግሯል። ለዚህም በሕዳሴ ግድብ ላይ የሚደርሰው ጫና የቀጠናው የጂኦፖለቲክስ ምስቅልቅሎችና የውስጥና የውጭ ያሏቸውን ይጠቅሷል። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞን ጨምሮ የሶስቱ ክልል የጸጥታ አካላት የሲዳማ የዘመን መለዋወጫ ጨምባላላ በዓል በሚከበርበት ጉድማ ላይ አደባባይ ችግኝም ተክለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዲዮስንም ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ ከሐዋሳ ወደ አዲስ አበባ የሚመልሰን ይሆናል። የአዲስ አበባ ከተማ አስተዳደር በዛሬው ዕለት ለከተማው አርሶ አደሮች ከ42 ሚሊዮን ብር በላይ ወጪ የተገዛና የግብርና ግብአት እንዲሁም የእርሻ ትራክተሮችን በስጦታ ማበርከቱ ተገለጠ። አስተዳደሩ ቁጥራቸው ከ27000 በላይ የሚሆኑ የተመዘገቡ አርሶአደሮች አርሶ አደሮች እንዳሉት የከተማው ግብርናና አርሶ አደሮች ኮሚሽን አመልክቷል። በተያያዘ ዜና አንዳንድ የአቃቂ ቃሊቲ ክፍለ ከተማ አርሶ አደሮች ለአሜሪካ ድምፅ በሰጡት አስተያየት አርሶ አደሮች ከአዲስ አበባ ከተማ እየተገፉ ነው የኖሩት ይላሉ። ፀሐይ ዳምጠው ተከታትለዋለች። ወጣት አርሶ አደርና የአርሶ አደር ልጅ ተመዝገን ተሾመ እንደሚለው ከዚህ ቀደም አዲስ አበባ ውስጥ የከተማ ግብርና እንጂ በሰፊው አርሶ ለገበያ ምርቱን የሚያቀርብ አርሶ አደር አላት ብሎ የሚያስብ አልነበረም ይላል። ወጣቱ የግብርና ግብዓቶችን ለመፈለግ ወደ ዱከምና ገላን ከተሞች መሄድ አለብን ካለ በኋላ አሁን በምን አይነት ሁኔታ ውስጥ እንደሚገኙ አብራርቷል። ከዚህም በፊት የነበረው የአስተዳደር አኗኗር አዲስ አበባ ውስጥ የሚኖር አስተዳደር የለም የሚል ነበረ። ከዚህ የነበረው መንግሥት አገዛዝ ማለት ነው እና እርሻችን እንኳን በምናርስበት ሰዓት ምንም አይነት ድጋፍ አይደረግልንም ነበረ። ምርጥ ዘርም መዳበሪያም ለመግዛት ኦሮሚያ ክልል ሄደን ነው ከአዋሳኝ ሄደን ነበረ የምንወስደው ጎረቤት ክልሎች ሄደን ማለት ነው። ከዛ ከነሱ ጋር በመሆን መዳበሪያችን ከዛ ነበር የምንገዛው። በጣም እንግልት ነበረብን። አሁን ግን ይሄ መንግስት ከመጣ ወዲህ አስተዋደርን ደግፈን ከያዝ ይህ አስተዋደር ለዚህ ከተማ ወሳኝ ሚና የሚጫወት ነው። ለዚህ ከተማ የምግብ ዋስትና አስተዋደር ነው በሚል አንድም መሬት ጾም ማደር የለበትም በሚል አስተዋደሩን በከተማ ግብርና በባለሙያዎች እየተደገፈ አስተዋደሩ እርሻውን በአግባቡ እንዲያርስ ወደ ዘመናዊ እንዲቀየር እያደረጉ ነው። ከዛ ውጪ የተለያየ ድጋፍ እየተደረገልን ነው። መዳበሪያም ምርጥ ዘርም አምጥቶ እየደገፉን ነው ዛሬ ትራክተር መጥቷል። በትራክተር እያረስን ነው። ቀጣይ ግን ይስተካከልናል ብለን ተስፋ የምናደረው የመንገድ ጉዳይና የማብራት ጉዳይ ለአስተዋደሩ ቢፈታ ትልቅ ነገር ነው። ይሄ መልክቴ ነው ማስተላልፎ። ማብራት የለንም እንደ አስተዋደር። መንገድም ውስጥ ለውስጥም የለንም። ያው አስቸጋሪ ነው ጭቃ ነው። ክረምት ላይ እንቸገራለን። ይሄ ከተስተካከለ ማብራትና መንገድ ቢሰራልን ትልቅ ነገር ነው። ምክንያቱም በከተማ ግብርና ተደራጅተን መስራት እንፈልጋለን። ከብቶች ማደለም እንፈልጋለን። የወተት ላም መስራት እንፈልጋለን። ግን የውሃ ችግር አለብን። ምክንያቱም ውሃ ለመጠጥ ለራሳችንም እንቸገራለን ውሃ ቢኖርና ማብራት ቢኖር በከተማ ግብርና ትልቅ ስራ መስራት እንችላለን። ባለሀብት አርሶአደር ለመሆን ምን የሚገድብንም የለንም ተስፋም አለንም እንሆናለን ብለን። ወይዘሮ መሰረት ደዩ አቃቂ ቃሊቲ ክፍለ ከተማ ውስጥ የሚኖሩ ግንባር ቀደም አርሶአደር ናቸው። የዘጠኝ ልጆች እናት መሆናቸውን የተናገሩት ወይዘሮ መሰረት ጤፍ፣ ሽምብራ፣ ምስርና ስንዴን በሰፊው ያመርታሉ። ከአስር ሄክታር በላይ የእርሻ ማሳ እንዳላቸውም ገልጸዋል። ከዚህ ቀደም እንደ አዲስ አበባ ከተማ መስተዳደር ነዋሪም ታይተን አናውቅም፣ በከተማዋ አርሶ አደሮች የተረሱ ነበሩ ሲሉም ይናገራሉ። በፊት እኔ ምንም ያየውን ነገር የለም። ኮታ ክፈሉ እያሉ ገበሬ እያበሳጩ ነው። አሁን ደግሞ ብዙ አለም ነው። አሁን ያየና ከድሮ አሁን በጣም በጣም የተሻለ እኔ በጣም ደስ ብሎኛል። አሁን ልጆቻችን በደስታ እናስተምራለን። የተማሪ ውጤት ያገኘውን እናስማርቃለን። በደስታ ምንም ችግር ያለንብን። እኚህ እናትና አምስት ሴት አርሶ አደሮች ለሌሎች አርአያ በመሆናቸው ከከተማዋ መስተዳደር አንዳንድ ጄኔሬተር በስጦታ ተበርክቶላቸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበበ ባስተላለፉት መልእክት ምግባችን ከደጃችን የሚለውን መሪ በመከተል የምግብ ዋስትናን ማረጋገጥ አለባችሁ ሲሉ ተናግረዋል። ሁልጊዜ ምግብ እጥረት ሀገራችን ላይ ተፈጥሮ የምን ለምን ህዝቦች ተደርገን የተሳንበት ስዕል ከኛ ጋራ መቀጠል የለበትም እያልን ለአእምሯችን እየነገርን ነው መስራት ያለብን። እንደዛ ስንሰራ ነው የምንለወጠው። እንደዛ ስንሰራ ነው የኑሮ ውድነት የሚቀረፈው። እንደዛ ስንሰራ ነው በእያንዳንዳችን ህይወት ውስጥ ለውጥ የሚመጣው፣ ሀገራችንም የምትበለጽገው። አዲስ አበባ ደግሞ የብልጽግናችን ተምሳሌት የምትሆነው በነዋሪዎቿ በህዝቦቿ ትጋት ነው። ስለዚህ ሁሉም በየዘርፉ መትጋት ይገባዋል። የከተማ መስተዳደሩ አርሶ አደሮችን በማቀፍ አስፈላጊውን ድጋፍ ያደርጋል ብለዋል ምክትል ከንቲባዋ። የአዲስ አበባ ከተማ አርሶ አደሮችና የከተማ ግብርና ኮሚሽን ኮሚሽነር መኮንን ለእንጂሶ በበኩላቸው ከዚህ ቀደም አርሶ አደሮች ለልማት እያሉ ማፈናቀል እንጂ ማደራጀት፣ የእርሻ መሬታቸውን አርሶ እንዲጠቀሙ አይደረጉም ነበር ካሉ በኋላ ይህ ኮሚሽን ከተቋቋመ ወዲህ ያለውን ሁኔታ አብራርተዋል። አርሶአደሮቹ በጣም ተጎድተዋል በከተማ መስፋፋት ምክንያት ማንኛውም ሰው መጥቶ እንዲሁም ደላሎች አርሶአደሮችን እያታለሉ ከመሬታቸው ሲያፈናቅሏቸው ነበር እናም አሁን አርሶአደሮቹ ከተማዋ ስለለማች ከከተማዋ ጋር መልማት አለባቸው ተብሎ ስለ አርሶአደሮቹ ያገባኛል የሚል አንድ የአዲስ አበባ አርሶአደሮችና የከተማ ግብርና ኮሚሽን ከለውጡ ወዲህ ተቋቁሟል እነዚህ አርሶ አደሮች እንደማንኛውም እንደ ማንኛውም የሀገሪቱ ዜጋ አስፈላጊውን ነገሮች ማግኘት አለባቸው እንጂ መሬታቸው ተነጥቆ መፈናቀል የለባቸውም በሚል መልህ ትኩረት ተሰጥቷቸው እየተሰራ ነው። አሁን እየሰራን ያለ ነው። አዲስ አበባ ስንት አርሶ አደሮች አሏት? የተፈናቀሉትስ፣ እንዲሁም አሁን መሬታቸውን ይዘው ያሉትስ ምን ያህል ናቸው? የሚሉትን መረጃዎች እያደራጀን ነው። የከተማ ግብርና መስፋፋት ላይም እየሰራን ነው። አርሶ አደሮቹ አዲስ አበባ ከተማ ውስጥ እየኖሩ ውሃ፣ ማብራት፣ መንገድ፣ ትምህርት ቤት እና ጤና ጣቢያ እንደሌላቸው ተናግረዋል። አርሶ አደሮቹ ባነሱት ችግሮች ላይ ኮሚሽነር መኮንን ለእንጅሶ መልስ ሰጥቷል። አሱማ አሱማ መቃን ፍንፍኔ እዚህ አዲስ አበባ ውስጥ ያሉት በአዲስ አበባ ነው የሚጠሩት። ነገር ግን ትምህርት ቤት የጤና ተቋም ውሃ ምብራትና መንገድ እውነት ነው የላቸውም ግን እንደ አዲስ አበባ ማንኛውም ነዋሪዎች ወረፋ ጠብቀው ያገኛሉ ካልን መቼም አይደርሳቸውም። ስለዚህ በአርሶ አደሮችና ከተማ ግብርና ኮሚሽን በልዩ ሁኔታ ከኤሌክትሪክ ኃይል ጋር በመነጋገር የመብራት መሰረተ ልማት እየገነባንላቸው ነው። አንዳንዶቹ ጋር ቆጣሪ ደርሷል። ውሃም መንገድም እንዲሁ ትምህርት ቤቶችም የተጀመረው አሉ አሁንም መሰራት ይጠይቃሉ። አዲስ አበባ ሰፋፊ የእርሻ መሬት ያላቸው ስድስት ክፍለ ከተሞች አቃቂ ቃልቲ የካ፣ ለሚኩራ ቦሌ፣ ኮልፌ ቀራኒዮ እና ንፋስ ስልክ ላፍቶ መሆናቸው ተገልጿል። ስድስት የእርሻ ትራክተሮችና የግብርና ግብአቶችም ለአርሶ አደሮች ዛሬ ተበርክቶላቸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠው እንደዘገባው አመሰግናለሁ። አድማጮች፣ የአርብ ምሽት ዝግጅታችን ወደ ማገባደዱ ተቃርበናል። የሳምንቱ የረፍት ቀናት መጀመሪያ እንደመሆኑ እንግዲህ ነገ ቅዳሜና እሁድ የሚኖሩንም በርከት ያሉ ዘገባዎች፣ ዝግጅቶች፣ ቅንብሮች እንደሚኖሩ ከወዲሁ እናስታውስ። ታዲያ በቀሩን ጥቂት ደቂቃዎች ውስጥ እስከ ስርጭታችን ፍጻሜ የሚያዳርሰን አንድ ሙዚቃ መርጠውልናል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከሚሰሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችኋለሁ ከበደ፣ ከአቀናባሪያችን ቴክ ከብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከሚስት ሰዓት ላይ እንመለሳለን። አሁን እስከ ፍጻሜዋ ደቂቃ ድረስ እዚህ በጀመር ነው። ድምፃውያኑ ሚኪያስ ንጉሴና ማርታ ጌታቸው ናቸው እየተቀባበሉ የሚጫወቱት እስከ አራት ሰዓት ድረስ ያቆያችኋል። በእኛ በኩል ሰላም፣ ደህናደሩ የትግርኛ ስርጭት ሙዚቃውን ተከትሎ ይከተላል። መልካም ምሽት።